ብሩንዲ ላይ በመጀመሪያ እናተኩራለን። በውጭ ሀገሮች የሚኖሩ ብሩንዲያውያን እና ከሀገሪቱ የተሰደዱ የሕዝባዊ ማህበራት መሪዎች ትናንት በተባበሩት መንግስታት ድርጅት ዋና ጽሕፈት ቤት አካባቢ ሰልፍ አካሂደዋል። የቡሩንዲ የድህረ ምርጫ ግጭት ሁለተኛ ዓመቱን በያዘበት በአሁኑ ወቅት የመንግስታቱ ድርጅት የሀገሪቱን ህዝብ የሚጠብቅ የፖሊስ ኃይል እንዲልቅ ሰልፈኞቹ ተማጽነዋል። የአሜሪካ ድምጽ ሬዲዮ ዘጋቢ ማርገሬት በሽር ከተባበሩት መንግስታት ድርጅት ዋና ጽህፈት ቤት የላከችውን ዘገባ አዳነች ፍስሐዬ ታቀርባለች። በተባበሩት መንግስታት ድርጅት ጽህፈት ቤት ፊት ለፊት ሆነው የተቃውሞ ሰልፍ ያካሄዱት ቡሩንዳውያን በሀገራቸው ያለው ሁኔታ እየከፋ በሄደበት በአሁኑ ወቅት የሰብአዊ መብት ረገጣው እየተባባሰ ነው ብለዋል። ሳንድራ ባራንሴራ በካናዳ ያሉት ቡሩንዳውያን ህብረትን ወክለው ተናግረዋል። ሁላችንም አብረን መቆም አለብን። ይህ የብሩንዲና የአፍሪቃ ጉዳይ ብቻ ሳይሆን የስብና ጉዳይ ነው ነው ያሉት የብሩንዲ ፕሬዚደንት ፒዬር ንኩሩንዚዛ ለሶስተኛ የስልጣን ጊዜ እንደሚወዳደሩ ባለፈው ዓመት ካስታወቁበት ጊዜ አንስቶ አገሪቱ በተከታታይ ግጭቶች ስትታመስ ቆይታለች። ፕሬዚዳንቱ ለሶስተኛ ጊዜ በስልጣን መቀጠላቸው ህገ ወጥ ነው ይላሉ ተቃዋሚዎቹ። ፕሬዚዳንት ንኩሩንዚዛ ለሶስተኛ ጊዜ ከተመረጡ ወዲህ በቀጠለው ግጭት ሰባት መቶ የሚሆኑ ሰዎች ተገድለዋል፣ በብዙ ሺህ የሚቆጠሩት ደግሞ ታስረዋል። ግጭቱ ይፈነዳል የሚል ስጋትም አለ። ሳንድራ ባራንሲራ የተባበሩት መንግስታት ድርጅት ይህን ጉዳይ መገንዘብ አለበት ይላሉ ይህ ሁኔታ በቀላሉ ወደ ክልላዊ ጦርነት ሊለወጥ ይችላል። የመንግስታቱ ድርጅት ይህን መገንዘብ ይኖርበታል፣ ነበር ያሉት። ፒየር ክላቨር ኢምቦኒምፓ የተባሉ የሰብአዊ መብት ታጋይ ግድያ በተሞከረባቸው ወቅት ከባድ ጉዳት ደርሰባቸዋልና። ዓለም አቀፍ ህብረተሰብ ማለት የተባበሩት መንግሥታት ድርጅት፣ የአፍሪካ ኅብረትና የአውሮፓ ኅብረት ቡሩንዲ ገብተው ሕዝቡን እንዲጠብቁ ጠይቀናል። የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙን ባለፈው የካቲት ወር ቡጁምቡራን ጎብኝተው ሀገሪቱን በማረጋጋት ተግባር የሚረዱ የተባበሩት መንግሥታት ድርጅት ፖሊስ ኃይሎች እንዲላኩ ምክር ሐሳብ አቅርበዋል። የሚላኩት ፖሊሶች ሦስት ሺህ እንዲሆኑ ወይም ደግሞ ጥቂት ያልታጠቁ የፖሊስ አማካሪዎች እንዲላኩ ነው እንደ አማራጭ ሀሳብ የቀረበው። የኢንኩሩንዚዛ መንግስት ግን ማንኛውንም አይነት የታጠቀ ዓለም አቀፍ ኃይል እንዲላክ እንደማይፈልግ ግልጽ አድርጓል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ስለሚላከው ኃይል መጠንም ሆነ ስለሚያከናውናቸው ተግባሮች የመጨረሻ ውሳኔ ይሰጣል። ኒውዮርክ ከተማ በሚገኘው የተባበሩት መንግስታት ድርጅት ዋና ጽህፈት ቤት ፊት ለፊት ተቃውሞ ሰልፍ ያካሄዱት ቡሩንዳውያን የጸጥታው ምክር ቤት ቡሩንዲ ውስጥ የሚታየውን የደም መፋሰስ ተግባር ለማቆም ፈጣን ውሳኔ እንዲሰጥ ጥሪ አቅርበዋል።